ለግንዘ ተስጋከ በአፈወ ከርቤ ህውስ ወበልብሰ ገርዝ ንጹህ ዘህበሬ ሆን ቢሶስ መራው የሰርገው አመተ መጽ ክርስቶስ አስረኒ ለቅበላከ በማህተወ ምግባር ውዱስ ከመደናግል ጠባባት ዘሁልቆናም ሰ